እንደምናም ሽታችሁልኛል የተከበራችሁ አድማጮቼ፣ የቀድሞው የሱማሊያ ስደተኛ አትሊት ሞፋራ በእንግሊዝ ሀገር ከፍተኛ አስተዋጽኦ ላበረከቱ ሰዎች ከንግሥቲቱ የሚሰጠውን ታላቅ ክብር አግኝቷል። ስለ ሰር ሞፋራ አጠር ያለ አለን። የኢትዮጵያን አትሌቲክስ ውድድሮችና የፕሪምየር ሊግ ዜናዎችም ይዘናል። አብራችሁን ቆዩ። የሰር ሞፋራን ዜና ላስቀድም። ይህን ታላቅ ክብር አገኛለሁ ብዬ አንድም ቀን አስቤ አላውቅም ነበር ብሏል ሰር ሞፋራ። ሞፋራ የተወለደው ሞቃዲሾ ከተማ ሲሆን በችግር ምክንያት ወደ ጅቡቲ ከኮበለለ በኋላ ወደ እንግሊዝ አገር የተሻገረው ገና የስምንት ዓመት ልጅ ሳለ ነው። አራቴ በኦሎምፒክ የወርቅ ሜዳሊያ ተሸላሚው ሞፋራ አዲሱን የአውሮፓውያን ዓመት 2017 የተቀበለው ከንግሥቲቱ ለብሪታንያ ኮከብ አትሌቶች የሚሰጠውን ክብር በማግኘት ነው። ለዚህች አገር ታላቅ አስተዋጽኦ ላበረከቱ ሰዎች ከህዝቡ የሚሰጠውን ታላቅ ክብር ማግኘት ለእኔ ከፍተኛ ኩራት ሰጥቶኛል። ለዚህ ታላቅ ክብር የተመረጥኩት በአትሌቲክሱ መስክ በተጎናጸፍኳቸው ድሎች ምክንያት ነው። ለእኔና ለቤተሰቤ ታላቅ ትርጉም አለው ነበር ያለው ሰር ሞፋራ ከሽልማቱ በኋላ ሲናገር። የ33 ዓመቱ የእንግሊዝ ሯጭ የአራት ልጆች አባት ነው። ይህን ታላቅ ክብር ሲያገኝ የመጀመሪያው የእንግሊዝ ትራክና ፊልድ አትሌት ነው። ለቀጣዩ ዜና ወደ አዲስ አበባ እናመራለን ገዛኸኝ ጽዮን መስቀል ስለ ኢትዮጵያው አትሌቲክስ ውድድር አጭር ዘገባ አለው መቀጠል ትችላለህ ገዛኸኝ አ አመሰግናለሁ ሰለሞን ሰላሳ አራተኛው የቴክስ የአዲስ አበባ ዓመታዊ የሀገር አቋራጭ ሩጫ ከትናንት በስቲያ ቅዳሜ በርካታ የስፖርት አፍካር እየተገኘበት በጃንሜዳ ላይ ተካሂዷል በተለያዩ የርቀት ውድድሮች የትምህርት ቤቶችን ጨምሮ ከክለቦች ከግልና አንጋፋ አትሌቶች የተወጣጡ ዘጠኝ መቶ ዘጠና አራት ወንድና ሴት አትሌቶች ተሳታፊ ሆነውበታል። በዋናው የወንዶች አስር ኪሎ ሜትር የፌዴራል ማረሚያ ቤቶች ስፖርት ክለብ አባል አትሌት ብርሃን ነበበው በአንደኝነት ሲያሸንፍ፣ አሊ አብዶሽ ከመከላከያ፣ አዝመራው መንግስቱ ከኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነዋል። በሴቶች ስምንት ኪሎ ሜትር አትሌት አዝመራ ቢተው ከኢትዮጵያ ኤሌክትሪክ ቀዳሚ ሆና ስትጨርስ፣ አትሌት ብርቱካን ፈንቴና አትሌት ትዕግስት አምባው ሁለተኛና ሶስተኛ ሆነው ጨርሰዋል። የወጣት ሴቶች ስድስት ኪሎ ሜትር እና ወጣት ወንዶች ስምንት ኪሎ ሜትር እንዲሁም የትምህርት ቤቶች አራት ኪሎ ሜትር ውድድሮችን ተካሂደዋል። በውድድሩ ተስፋ የተጣለባቸው ተተኪ ወጣቶች መገኘታቸውን የአዲስ አበባ አትሌቲክስ ፌዴሬሽን የቴክኒክ ባለሙያ አንዱ አለም ያየራድ ገልጸዋል። ውድድሮቹ ከመጀመራቸው አስቀድሞ ትናንት የቀብር ስነ ስርአቱ የተፈጸመው የሻምበል ምሩጽ ይፍጠር በህሊና ጸሎት ታስበዋል። አመሰግናለሁ። ገዛኸኝ እዚያው አንተ ጋን ቆይና፣ በእግር ኳሱ ስፖርትም በሳምንቱ ማብቂያ የተካሄዱ የፕሪምየር ሊግ ግጥሚያ ዜናዎችንም ይዘሃል መቀጠል ትችላለህ። የኢትዮጵያ ፕሪምየር ሊግ ስምንተኛ ሳምንት ጨዋታዎች ትናንትናና ከትናንት በስቲያ በአዲስ አበባና በክልል ከተሞች ተካሂደዋል። በስምንት ጨዋታ አስር ጎል ተመዝግቧል። የሳምንቱ አጓጊና ተጠባቂ ጨዋታ የትልልቆቹ የምን ጊዜም ተቀናቃኞቹ የቅዱስ ጊዮርጊስና የኢትዮጵያ ቡና ሲሆን በኢትዮጵያ ቡና አንድ ለባዶ አሸናፊነት ተጠናቋል። ከሁለቱ ጨዋታ ቀደም ብሎ የቤኑ በመሙላቱ በሺዎች የሚቆጠሩ ስፖርት አፍቃሪዎች የጓጉለትን ጨዋታ ሳይመለከቱ ተመልሰዋል። በሀያ ሰባተኛው ደቂቃ ለቡና አሸናፊነት ዋንጊዜ በግንባር ገጭቶ ያስቆጠረው አማካይ ተከላካዩ ኤኮፌቨር ነው። ከጨዋታው ሂደት ይልቅ የሁለቱ ቡድኖች ደጋፊዎች ሲያሰሙት በነበረው አስደማሚ ዝማሬ ስታዲየሙንና አካባቢውን አድምቆት አምሽቷል። ለረፍት የወጡት በቡና አንድ ለባዶ መሪነት ሲሆን ከረፍት መልስ ጊዮርጊሶች ተደጋጋሚ አግባት ሙከራ በቡና ተከላካዮች እና በበረኛው ብርቱ ጥረት ከሽሮባቸዋል። በሁለተኛው የጨዋታ ክፍለ ጊዜ የጊዮርጊሱ ሳላዲን ሰይድ አቻ የሚያደርግ ኳስ አጋጥሞት ውጭ ሰዷታል። ቡና አንድ ለባዶ ማሸነፉን ተከትሎ ከአስራ ሁለተኝነት ወደ ዘጠነኛ ደረጃ ሲያሻሽለው በአንጻሩ ቅዱስ ጊዮርጊስ ከመሪነት ብቅ ብሎ በሶስተኛ ደረጃ መቀመጥ ግድ ብሎታል ቅዳሜ ዕለት በደቢት ኢትዮጵያ ንግድ ባንክን ሁለት ለአንድ አዳማ ከነማ ቡና አባ ጅማን አንድ ለባዶ አሸንፈው በእኩል አስራ ሰባት ነጥብ መሪነቱን በጋራ ይዘዋል በደቢት በሶስት ጎል ስለሚበልጥ አንደኛ ሲሆን አዳማ ከነማ ሁለተኛ ቅዱስ ጊዮርጊስ በአስራ አራት ነጥብ ሶስተኛ ናቸው ኮከብ ጎል አግቢነቱን የደርቢቱ ጌታነህ ከበደ በስምንት ጎል መሪነቱን አጠናክሯል። አራት ቡድኖች ማለትም ዝማባቡና ሀዋሳ ከነማ፣ አዲስ አበባ ከተማና ኢትዮጵያ አይነትት በወራጅ አደጋ ቀጠና ውስጥ ይገኛሉ። በእኔ በኩል ያለው ይኸው ነው። ሰለሞን፣ አመሰግናለሁ። አመሰግናለሁ ገዛሀይም። በእንግሊዙ ፕሪምየር ሊግ ትናንት እሑድ፣ ሁለት ጥሩ ግጥሚያዎች ታይተዋል። ቶተናም ሆትስፐር ዋትፈርድን አራት ለአንድ በግሩም አጫዋትና የበላይነት ያሸነፈበት አንደኛው ነበር ሃሪ ኬንና ሌል አሊ ሁለት ሁለት ጎሎችን አስቆጥረዋል ለቲማቸው አርሰናል ክሪስታል ፓላስን ሁለት ለዜሮ አሳርፏል ኦሊቨር ጊሩድ ነው ለአርሰናል አስደንጋጯን ጎል ያገባው በሊጉ ሰንጠረዥ ቲሙን ወደ ሦስተኛ ደረጃ ከፍ እንዲል አድርጓል አርሰናል አርባ ነጥብ አለው ሁለተኛው ሊቨርፑል ነው አርባ ሦስት ቼልሲን የሚነቀንቅ አልተገኘም እስካሁን በአርባ ዘጠኝ አናት ላይ ጉብ ብሏል ቶትናም ሆትስፐር፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ አራተኛ፣ አምስተኛና ስድስተኛ ናቸው። ወደ ስፔን ላ ሊጋ ተሸጋግረን አበቃለሁ። ሊጋውን የሚመራው ሪያል ማድሪድ እስካሁን ስሙ ይፋ ካልተደረገ የቻይና እግር ኳስ ክለብ ለዝውውር የተሰጠውን ሦስት መቶ ሚሊዮን ዩሮ ውድቅ አድርጓል። በአሰልጣኙ ጆርጌ ሜንዴዝ ገለጻ መሠረት ክሪስቲያኖ ሮናልዶም በግሉ ከክለቡ ለቀረበለት ግዙፍ ገንዘብ ደንታ የለውም። የ31 ዓመቱ ፖርቱጋላዊ የቡድኑ አምበል ሮናልዶ ለግሉ በደሞዝ መልክ የቀረበለት ግብዣ በዓመት 100 ሚሊዮን ዩሮ ነው። ያም ሆኖ ግን ለክሪስቲያኖ ሮናልዶ ከገንዘብ ይልቅ ፍቅር ያለው አሁን ደስተኛ በሆነበት በሪያል ማድሪድ ክለብ ነው ሲሉም አሰልጣኙ ተናግረዋል። ገንዘብ ለእርሱ ምንም ትርጉም አይሰጠውም፣ በምንም አይነት ደግሞ ወደ ቻይና አይሄዱም ሲሉም አክለዋል። አሰልጣኙ ክሪስቲያኖ ሮናልዶ የ2016 የዓለም ምርጥ ተጫዋች ተብሎ በቅርቡ የወርቅ ኳስ መሸለሙ አይዘነጋም። በዙ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም።